የደቡብ ሱዳን የእርሻና የተፈጥሮ ሀብት ሚኒስትር ሆነው ሲያገለግሉ የቆዩት የተቃዋሚ ፓርቲ መሪ ዶክተር ላማኮል ስልጣናቸውን መልቀቃቸውን አስታውቀዋል። ምክንያታቸው ፕሬዝዳንት ሳልቫኪር ማያርዴት የሰላም ስምምነቱን ፍቀውታል የሚል ነው። ዶክተር ላማኮል ለአሜሪካ ድምፅ በሰጡት ቃል ደቡብ ሱዳን ውስጥ ተግባራዊ የሚደረግ የሰላም ስምምነት የለም ብለዋል። ዓለም አቀፉ ማህበረሰብ በበኩሉ የደቡብ ሱዳን ወታደሮች ወደ ድርድር እንዲመለሱ እየጎተጎተ ይገኛል። እስክንድር ፍሬው ነው ከአዲስ አበባ ዘገባውን ይላከልን። የደቡብ ሱዳን የተኩስ አቆም ስምምነት አልያዘም የሰላም ሂደቱም አልሰመረም። አንዱ ሌላውን ተጠያቂ የሚያደርግበት ጣቱን የሚቀስርበት አዙሪትም ቀጥሏል። ዛሬም የብሔራዊ አንድነት የሽግግር መንግስቱ አንድ ሚኒስትር ስልጣናቸውን በገዛ ፈቃዳቸው ለቀዋል። የእርሻና የምግብ ዋስትና ሚኒስትር የነበሩት ዶክተር ላማኮል ከፕሬዝዳንት ሳልቫኪር ማያርዲትም ሆነ ከአማጽያኑ መሪ ዶክተር ሪያክ ማቻር ውጭ የነበሩ ፓርቲዎችን በመወከል በሰላም ስምምነቱ የተሳተፉ ናቸው። በሽግግር መንግስቱ ለእነዚህ ፓርቲዎች የተመደበውን የሚሆን የሚኒስትርነት ቦታም ይዘው ቆይተዋል። ዛሬ ግን ከዚህ ኃላፊነታቸው መልቀቃቸውን ይፋ አድርገዋል። ለዚህ ያበቃቸው ምን እንደሆነ የጠየኳቸው ሚኒስትሩ ተከታዩን መልሰዋል። And the reason for doing that is that I was there to implement the peace agreement. and since the president has decided to scrap the peace agreement እዚያ የነበርኩት የሰላም ስምምነቱን ለመተግበር ነበር። ፕሬዝዳንቱ ግን የሰላም ስምምነቱን ለመፋቅ በመወሰናቸው ከእንግዲህ ከዚያ የሚያቆየኝ ምክንያት አይኖርም። ፕሬዝዳንቱ የሰላም ስምምነቱን ሰርዘውታል። ተቀዳሚ ምክትል ፕሬዝዳንቱ ከዋና ከተማይቱ ጁባ ተባረዋል። የጸጥታ መዋቅሮችም አልተዘረጉም። ፖለቲካዊ ሂደቱም አብቅቶለታል። የእነኚህ ሁሉ ድምር የሚያሳየው ጁባ ላይ ተግባራዊ የሚደረግ የሰላም ስምምነት ያለመኖሩን ነው። በደቡብ ሱዳን የተመሰረተው የብሔራዊ አንድነት የሽግግር መንግስት እንቅፋት የገጠመው ከሶስት ሳምንታት በፊት ነው። የፕሬዝዳንት ሳልቫኪር ማያርዲት እና የተቀናቃኛቸው ዶክተር ሪያክ ማቻር ኃይሎች ተኩስ ሲለዋወጡ በሽግግር መንግስቱ የተቀዳሚ ምክትል ፕሬዝዳንትነቱን ቦታ ይዘው የነበሩት ዶክተር ሪያክ ማቻር አገር ለቀው የሄዱት ከዚህ በኋላ ነው። ይህንን በስራ ገበታ ላይ እንዳለ መገኘት የቆጠሩት ፕሬዝዳንት ሳልቫኪር ማያርዲት በምትካቸው ሌላ ሰው መሾማቸውም ሁኔታውን አወሳስቦታል። አዲሱ ተቀዳሚ ምክትል ፕሬዝዳንት ጄኔራል ታባን ደንጋይ የማቻር ቡድን ዋነኛ ተደራዳሪ የነበሩ ናቸው። ዓለም አቀፉ ማህበረሰብ ሁለቱ ወገኖች ውጊያ እንዲያቆሙና ችግሮችን በውይይት እንዲፈቱ እያሳሰበ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ በአዲሲቱ አፍሪካዊት አገር የቀጠለውን ውጊያ አውግዘዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ